ሰን ነጋት ብሏል። ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ታህሳስ 15 2017 ዓ.ም ስርጭታችን ጀመረ። የኢትዮጵያ ሰራዊት በሶማሊያ መንግስት ወታደሮች ላይ ጥቃት ፈጽመዋል መባሉን የኢትዮጵያ መንግስት አስተባበለ የሚለውን ዘገባ ጨምሮ ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች በምሽቱ ተካተዋል። እንደምንውላቸዋል እንደምናምሽታቸዋል። አድማጮቻችንና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየውን ንጉሥ ታምሬ ነው። ዋና አዘጋጃችን ደግሞ ደረጀ ደስታ እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናጋራችኋለን። የደንገረሙ ጠብቃችኋለች። በድጋሚ እንደምናምሽታችኋል። አርዕስተ ዜናዎቹን እናስተዋውቃችሁ። በሱዳን ረሃብ እየተስፋፋ ነው ተባለ። በሞዛምቢክ የተቃዋሚ መሪ የምርጫውን ውጤት ባለመቀበል ተቃውሞ እንዲደረግ ጥሪ ያቀረቡ ቤቴልሔም በሀዘን ድባብ ገናን ተቀብላለች። ሀያ አምስት ሺህ ሶሪያውያን ወደ ሀገራቸው መመለሳቸውን ቱርክ አስታወቀች። የሚሉትና ሌሎች ዓለም አቀፍ ዜናዎችን ወደ እናንተ እናደርሳለን። በሱዳን ረሀብ እየተስፋፋ ነው ተባለ። በጦርነት ትርምስ ውስጥ ባለችው ሱዳን ረሀብ በአምስት አካባቢዎች መከሰቱንና ወደ ሌሎች ተጨማሪ አምስት አካባቢዎችም ሊስፋፋ እንደሚችል አንድ በዓለም ደረጃ ረሀብን የሚከታተል ተቋም አስታውቋል። በጦርነቱ የሚሳተፉ ወገኖች በዓለም ትልቁ የረሀብ ቀውስ እንደሆነ ለሚነገረው የሱዳን ቸነፈር ተጠቂዎች ሰብአዊ እርዳታን ለማድረግ የሚደረገውን ጥረት ማስተጓጎልን መቀጠላቸውን ተቋሙ ጨምሮ አስታውቋል። የረሀብ ክትትል ኮሚቴ በሚል የሚታወቀው ተቋምን ጨምሮ እንደገለጸው ከበባ ውስጥ ካለችው የሰሜን ዳርፉር መዲና አልፋሽር ውስጥ በሚገኙ ሁለት መጠለያዎች እንዲሁም በደቡብ ኮርዶፋን ግዛት በሚገኙ ሌሎች ሁለት አካባቢዎች እርሃብ ተስፋፍቷል ብሏል። ባለፈው ነሐሴ በሰሜን ዳርፉር ዛምዛም መጠለያ የተከሰተው ረሃብ መቀጠሉንም ኮሚቴው አስታውቋል። የረሃብን ሁኔታ የሚያረጋግጠውና ደረጃ የሚያወጣው ተቋም እንዳስታወቀው በሰሜን ዳርፉር ባሉ ሌሎች አምስት አካባቢዎችም ረሃቡ እንደሚስፋፋ ግምቱን አስቀምጧል። በመላ ሱዳን የሚገኙ አስራ ሰባት አካባቢዎች ደግሞ በረሃብ ተጋላጭ መሆናቸውንም ታውቋል። በሱዳን ሀያ አራት ነጥብ ስድስት ሚሊዮን የሚሆነው ወይም በአጠቃላይ ሕዝቡ ግማሽ የሚሆነው እስከሚቀጥለው ወር ድረስ አስቸኳይ የምግብ እርዳታ እንደሚሻ ኮሚቴው አስታውቋል። ኮሚቴው በሱዳን የሚያደርገውን የምግብ ዋስትና ጥናት መንግስት እያስተጓጎለበት መሆኑንም ገልጿል። የሱዳን መንግስትም የኮሚቴው ሪፖርት ተአማኒ አይደለም በሚል በጥናቱ መሳተፉን እንዳቆመ አክሎ አስታውቋል። በሞዛምቢክ የተቃዋሚ መሪ የምርጫውን ውጤት ባለመቀበል ተቃውሞ እንዲደረግ ጥሪ ያቀረቡ። በሞዛምቢክ ባለፈው ጥቅምት በተካሄደው አጨቃጫቂ ግርግዡ ገዢው ፓርቲ ማሸነፉን የሀገሪቱ የህገ መንግስት ምክር ቤት ትላንት መወሰኑን ተከትሎ የተቃዋሚ መሪ ቬናሲዮ ሞንደላኔ ተቃውሞ እንዲደረግ ዛሬ ጥሪ አሰምተዋል። የፖዴሞስን ፓርቲ ወክለው ለፕሬዝዳንትነት የተወዳደሩት የተቃዋሚ መሪ ቬናሲዮ ሞንደላኔ በቀጥታ በፌስቡክ ባስተላለፉት መልእክት የፌርሊሞ ፓርቲውን ዳንኤል ቻፖን ፕሬዝዳንትነት ያጸናውን የምክር ቤቱን ውሳኔ ነቅፈዋል። ፍትሐዊ ያልሆነውን ውሳኔ በሰላማዊ መንገድ መቃወማችንን መቀ መቀጠል አለብን ያሉት ቪናሲዮ ሞንደላኔ የህዝቡ ድምጽ መደመጥ አለበት ሲሉ አክለዋል። ምርጫውን ተከትሎ በተነሳ ሁከትም ከፖሊስ ጋር በተከሰተ ግጭት ቢያንስ አንድ መቶ ሰላሳ ሰዎች መገደላቸውን አንድ የሲቪል ማህበረሰብ ቡድን አስታውቋል። ተቃዋሚዎችና የምርጫ ታዛቢዎች ገዢው የፌርሊሞ ፓርቲ ድምጽ ሰርቋል በሚል ክስ ያሰማሉ። ፓርቲው ክሱን ያስተባብላል። የምርጫ ኮሚሽኑ ምርጫው ተጭበርብሯል በሚለው ውንጀላ ላይ አስተያየት ሲሰጥ አይሰማም። ቤተልሔም በሀዘን ድባብ ገናን ተቀብላለች። በጋዛ የሚካሄደው ጦርነት ጥላ ያጠላባትና የኢየሱስ ክርስቶስ የትውልድ ስፍራ እንደሆነች የምትታመነው ቤተልሔም የነገውን የፈረንጆቹን ገና ለመቀበል የምትዘጋጅበት እንደተለመደው በድምቀት ሳይሆን በሀዘን ድባብ ሆኗል። ሎትሮ ከመላው ዓለም የሚመጡ በሺዎች የሚቆጠሩ ሰዎችን ለገና ታስተናግድ የነበረችው ጥንታዊቷ ቤተልሔም ዘንድሮ ምንም ጎብኝ ያልመጣላት፣ በዋናው አደባባይ የገና ዛፍ ያልቆመባት ከተማ ሆናለች። ቀኑም በሰልፍ ያደምቁ የነበሩት ወጣቶች እና የመብራት ጌጦችም አልታዩም። ሁልጊዜ የቤተልሔም መልእክት ሰላም ና ተስፋ ነው። በዚህ ወቅትም ይህንኑ መልእክት ለዓለም እናስተላልፋለን ብሏል። በእስራኤል በተያያዘችው ዌስት ባንክ የምትገኘው የቤቴልሄም ከንቲባ አንተን፣ ሳልማን ዓለም የፍልስጤማውያንን ስቃይና መሬታችን በእስራኤል መያዙን ለማስቆም እንዲሰራ እንጠይቃለን። መብታችን፣ ነጻነታችን፣ ማንነታችን እንዲመለስልንና በእስራኤል መያዛችን በመቀጠሉ ምክንያት ከሚገጥመን አደጋ እንድንጠበቅ ዓለም ይተባበረን ሲሉም አክለው ጠይቀዋል። በጋዛ ጦርነቱ ከተጀመረ ወዲህ በእስራኤልና በእስራኤል በተያዘችው ዌስት ባንክ የጎብኚዎች ቁጥር በእጅጉ ቀንሷል። በመቶ ሺህ የሚጠጉ ፍልስጤማውያን ውስጥ አብዛኞቹ ለስራ ወደ እስራኤል እንዳይገቡ በመከልከላቸውም የፍልስጤማውያን ምጣኔ ሀብት ባለፈው አንድ አመት ሀያ አምስት ከመቶ ቀንሷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ሀያ አምስት ሺህ ሶርያውያን ወደ ሀገራቸው መመለሳቸውን ቱርክ አስታወቀች። በሽር አል አሳድ ከስልጣን ከተወገዱ ወዲህ ከ25ሺህ በላይ ሶሪያውያን ከቱርክ ወደ ሀገራቸው መመለሳቸውን የቱርክ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ከ13 ዓመታት በፊት በሶሪያ ጦርነት መፈንዳቱን ተከትሎ 3 ሚሊዮን የሚሆኑ ሶሪያውያን ወደ ቱርክ ተሰደው ነበር። የሶሪያኑ በዛች ሀገር መገኘት ለረዥብ ጣይብ ኤርዶዋን መንግስት ችግር እንደነበረ ኤኤፍፒ በዘገባው አመልክቷል። ባለፉት 15 ቀናት ወደ ሶሪያ የተመለሱት ሰዎች ቁጥር ከ25000 ማለፉን የሀገር ውስጥ ጉዳይ የቱርክ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። አንካራ ከሶሪያ አዲስ መሪዎች ጋር የቅርብ ግንኙነት እንዳላትና ሶሪያውያን በፈቃደኝነት በሚመለሱበት ሁኔታ ላይ ማተኮሯን፣ እንዲሁም በደማስቆ የስልጣን ለውጥ በመኖሩ አብዛኞቹ ስደተኞች ወደ ሀገራቸው እንደሚመለሱ ቱርክ ተስፋ እንደምታደርግ ሪፖርቱ አመልክቷል። ቱርክ ከ12 ዓመታት በፊት በጦርነቱ ፈርሶ የነበረው ኤምባሲዋን አሳድ ከስልጣን በተወገዱ በሳምንቱ እንደገና ከፍታለች። በመጨረሻም የቀድሞ ፕሬዚዳንት ቢል ክሊንተን ሆስፒታል ገቡ። የቀድሞው የዩናይትድ ስቴትስ ፕሬዚዳንት ቢል ክሊንተን ትኩሳት ስለገጠማቸው ዋሽንግተን ዲሲ በሚገኘው ሜድስታር ጆርጅ ታውን ዩኒቨርሲቲ ሆስፒታል ገብተዋል። የ78 ዓመቱ አዛውንት የቀድሞ ፕሬዝዳንት ለምርመራ ትላንት ከሰዓት በኋላ ሆስፒታል መግባታቸውና በጥሩ የጤና ሁኔታ ላይ መሆናቸውን እንዲሁም ለሚሰጣቸው እንክብካቤ ማመስገናቸውን የክሊንተን ጽህፈት ቤት ምክትል ኃላፊ ኤንጀል ኡሬና ተናግረዋል። እንደ አውሮፓውያን አቆጣጠር ከጥር 1993 እስከ ጥር 2001 የአሜሪካ ፕሬዚዳንት የነበሩት ክሊንተን በዚህ ዓመት በተካሄደው ምርጫ በዲሞክራቲክ ፓርቲ ጉባኤ ላይ ንግግር ያደረጉ ሲሆን ምክትል ፕሬዚዳንት ካማላ ሃሪስ ለፕሬዚዳንትነት ባደረጉ ዘመቻም ላይ ቅስቀሳ ለማድረግ ተሳትፈዋል። ክሊንተን ስልጣን ከለቀቀ ወዲህ የጤና እክል ደጋግሞ ሲገጥማቸውም ቆይቷል። እንደ አውሮፓውያን አቆጣጠር በ2004 የደረት ውጋትና የትንፋሽ ማጠር ከገጠማቸው በኋላ ከፍተኛ የልብ ቀዶ ጥገናም ተደርጎላቸዋል። በአመቱ 2005 ሳምባቸው በከፊል እክል ገጥሞት ነበረ። ክሊንተን የኮቪድ ወረርሽኝ ከፍተኛ ደረጃ ላይ በነበረበት በ2021 ለ6 ቀናት የካሊፎርኒያ በሚገኝ ሆስፒታል ገብቶ የነበረ ሲሆን እክሉ ከኮቪድ-19 ጋር የተገናኘ ሳይሆን በሽንት መተላለፊያ ቱቦ ላይ የገጠመ ማመርቀዝ ምክንያት እንደነበርም የክሊንተን ጽህፈት ቤት ጨምሮ ገልጿል። አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዓለም አቀፍ ዜናዎች እዚህ ላይ ተጠናቀቁ። ለቀሪ መሰናዶዎች ወደ ሀብታሙ ስዩም እመልሳቸዋለሁ። ኤደን ገረመውን ለአጋራችን የዓለም ዜናዎች አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን 202 2059942 የዋትሳፕ መስመራችንን ተጠቀሙ አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር ትናንት ሰኞ የኢትዮጵያ ሰራዊት በሶማሊያ መንግሥት ወታደሮች ላይ በዶሎ ከተማ ጥቃት ተፈጽሟል መባሉን የኢትዮጵያ መንግሥት አስተባበለ የኢትዮጵያ መንግሥት በሶማሊያ በኩል በወጣው መግለጫ ማዘኑን ገልጾ ክሱ ሐሰተኛ ነው በማለትም ተከራክረዋል ባህሩን ማሮፍ የተጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። ትላንት ሰኞ የኢትዮጵያ ሰራዊት በሶማሊያ መንግስት ወታደሮች ላይ በዶሎ ከተማ ጥቃት ፈጽሟል መባሉን የኢትዮጵያ መንግስት አስተባብሏል። የውጭ ጉዳይ ሚኒስቴር ባወጣው መግለጫ ድርጊቱ በኢትዮጵያና በሶማሊያ መካከል ወደ መደበኛ ግንኙነት በመመለስ ላይ ያለውን ሁኔታ ለማበላሸት ባሰቡ የተወሰኑ አካላት የተቀሰቀሰ ነው ብሏል። መግለጫው እነዚህ ሶስተኛ ወገኖች የአፍሪካ ቀንድን ለማተራመስ ተልዕኮ ያላቸውና ዘላቂ የሆነ ሰላምን አደናቃፊዎች ናቸው ሲልም አክሏል። ትላንት ሰኞ በዶሎ ከተማ የኢትዮጵያ ወታደሮች በሶማሊያ መንግስት ኃይሎች ላይ ምንም አይነት ትንኮሳ በሌለበት ያልተጠበቀ ጥቃት ሲል የጠቀሰውን ጥቃት በማድረስ በሶማሊያውያን ላይ የሰው ሕይወትና የአካል ጉዳት ማድረሳቸውን የሶማሊያ ውጭ ጉዳይ ሚኒስቴር መግለጫ አመልክቷል። የኢትዮጵያና የሶማሊያ ድንበር ከተማ በሆነችው ዶሎ ከተማ በተፈጸመው ጥቃት በሶማሊያ መንግስት ወታደሮች በተያዙ ሶስት ቦታዎች ላይ ጥቃት መፈጸሙን መግለጫው አስታውቋል። ሶማሊያ ጥቃቱ ከጎርጎር ሲያኑ ታህሳስ 11 ከሁለት ሳምንታት በፊት አንካራ ላይ በሶማሊያና በኢትዮጵያ መንግስት መንግስት መካከል የተፈረመውን ስምምነት ላይ ግልጽ የሆነ ጥሰት የተፈጸመ ግልጽ የሆነ ጥሰት ነው ብላለች። ማንነታቸው እንዳይገለጽ የሚሹ አንድ የአካባቢው ከፍተኛ ባለስልጣንን ጨምሮ ሶስት ምንጮች እንደገለጹት ግጭቱ የተከሰተው በጁባላንድ መሪ የተሾሙት የክልሉ መሪ በመምጣታቸው ያልተስማሙት የኢትዮጵያ መንግስት ወታደሮች ወደ አውሮፕላን ማረፊያው በመተኮሳቸው መሆኑን ገልጸዋል። ጥቃቱን ተከትሎ በተፈጠረው የተኩስ ልውውጥ ቢያንስ የሶስት ሰዎች ህይወት ሲያልፍ፣ ሲቪሎችን ጨምሮ ሌሎች ሰባት ሰዎች ቆስለዋል። የተገደሉት ሶስት ሰዎች የሶማሊያ መንግስት ወታደሮች እንደሆኑ የተጠቀሰ ሲሆን ከቆስለኞቹ መካከል ሶስቱ የሶማሊያ መንግስት ወታደሮች፣ ሌሎቹ ሶስት የጁባላንድ የደህንነት አባላት እንዲሁም አንድ ሲቪል ሰው መሆናቸው ተነግሯል። ከተማዋም በብዛት በክልሉ የሚደገፉትና ከኢትዮጵያ ጦር ኃይሎች ጋር የቅርብ ግንኙነት ባላቸው የከተማው የቀጠና ኮሚሽነር መሐመድ ሁሴን አብዲ ላፈይ ቁጥጥር ስር ያለች መሆኗን ሁለቱ ምንጮች ገልጸዋል። አንድ ነዋሪ የኢትዮጵያ ወታደሮች ከወረዳው ርዕሰ መስተ ደርጎን ወግነዋል ሲሉም ከሷል። ንጁባላንድ ክልል ከሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ ትእዛዝ የሚቀበሉ ወታደሮች በአውሮፕላን ማረፊያው፣ በፖሊስ ጣቢያውና በአውረጃው ዋና መስሪያ ቤት ላይ ጥቃት ሰንዝረዋል በሚል ከሶ መግለጫው አውጥቷል። መግለጫው አክሎም በአደጋው ለደረሰው ጉዳት መሐሙድ ኃላፊነቱን ይወስዳሉ ብሏል። የጁባላንድ መግለጫ አየር መንገዱን ጨምሮ በከተማዋ ከፍተኛ እንቅስቃሴ ስላላቸው የኢትዮጵያ ወታደሮች ከመጥቀስም ተቆጥቧል። የሶማሊያ ና የኢትዮጵያ ሚኒስትር ዴኤታዎች ምንም እንኳን እርስ በርሳቸው የሚጣረሱ መግለጫዎችን ቢያወጡም የሶማሊያ ሚኒስትር ዴኤታ አሊ ኦማር የኢትዮጵያ ሚኒስትር ዴኤታ አቶ ምስጋኑ አረጋና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን እንዲሁም የሶማሊያ ፖለቲከኛ የሆኑት አብዱላሂ መሐመድ አሊ ማክሰኞ ዕለት በአዲስ አበባ የተለየ ውይይት አድርገዋል። የሶማሊያ የውጭ ጉዳይ ሚኒስትር በመግለጫው በአዲስ አበባ ስለነበራቸው ውይይት የገለጸ ሲሆን የኢትዮጵያ ጦር በዶሎ የወሰደውን እርምጃ ማውገዙን በተመለከተ ሶማሊያ ተቃውሞዋን ገልጻለች ብሏል። መግለጫው አክሎም የኢትዮጵያ ሚኒስትር ደኤታ አቶ ምስጋኑ አረጋ በጉዳዩ ላይ የኢትዮጵያ መንግስት አፋጣኝ ምርመራ ለማድረግ መዘጋጀቱን ገልጿል ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው እንዳስታወቀው የኢትዮጵያ መንግስት መሰል ክስተቶችን ለመከላከል ከፌዴራል መንግስቱ የሚመለከታቸው ኤጀንሲዎች ጋር ተባብሮ ይሰራል ብሏል። ባህሩን ማሩፍ ለተጠናቀረው ዘገባ ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብላ ኤደን ያስደምጠችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አማራ ክልል ይወስድናል። በአማራ ክልል በሰሜን ወሎ ዞን ቡግና ወረዳ በ16 ቀበሌዎች በተከሰተው የምግብ እጥረት የተጎዱ ህጻናትና እናቶችን ለመታደግ የተሰራጨው የአልሚ ምግብ እርዳታ በቂ እንዳልሆነ ወላጆች የቡግና ወረዳ ጤና ጽህፈት ቤት ኃላፊና ሐኪሞች ለአሜሪካ ድምፅ ተናግረዋል። የአሜሪካ ድምፅ ያነጋገራቸው ሶስት እናቶች በጤና ሠራተኞቹና በሀገር ሽማግሌዎች አማካኝነት የህጻናቱ መጎዳት በይፋ ከታወቀ በኋላ ካለፈው ሰኞ ጀምሮ የተሰራጨው የህፃናት አልሚ ምግብ በቂ አይደለም ብለዋል። በቂ እርዳታ በአስቸኳይ ካልተከፋፈለ በህፃናትና ነፍሰ ጥሩ እናቶች ላይ የታየው ከፍተኛ ጉዳት ወደ አዋቂዎቹም መዛመት እንደማይቀር አሳስበዋል። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት በበኩሉ እርዳታ መላክ ጀምረናል፣ አሁንም እንቀጥላለን ብለዋል። አስቴር ምስጋናው ዝርዝር አላት። በአማራ ክልል የሰሜን ወሎ ዞን ቡግና ወረዳ ጤና ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በወረዳው የጤና ባለሙያዎች የተሰራን ጥናት ጠቅሰው ከ7 ሺህ በላይ ከአምስት ዓመት በታች የሆኑ ህጻናት፣ ከ3 ሺህ በላይ ደግሞ ነፍሰ ጡርና የሚያጠቡ እናቶች በምግብ እጥረት መጎዳታቸውን ተናግረዋል። በወረዳው የሚገኙ ህጻናት በምግብ እጥረት መጎዳታቸውን በተመለከተ ባለፈው ሳምንት ሪፖርት ከተደረገ በኋላ ከሰኞ ታህሳስ 6 ጀምሮ አልሜ ምግቦችና መድኃኒቶች መሰራጨት ቢጀምሩም ከደረሰው ጉዳት አንጻር ግን በቂ አይደለም ብለዋል። አልሚ ምግቦች እየገቡ ነው። አሁን ከሰባትና ከስምንት በላይ መኪናዎች ነው እያስገቡ ያሉት። በእርግጥ ያው ተጨማሪ ያስፈልገናል። ያው ያሉት ግባቶች ባግባቡ እየተጠቀምን ነው ለማለት ያክል ነው እንጂ አሁንም መድኃኒት ያስፈልገናል። አልሚ ምግብ ያስፈልጋል። በአጠቃላይ ግን እንደ ወረዳ ለማህበረሰቡ የምግብ አቅርቦት ያስፈልጋል። አሁንም በክልሉ አደጋና ምግብ ዋስትና መከላከያ አስተባባሪ ማቴትን ጨምር እየተጫነ ያለበት ሁኔታ ነው ያለው። አሁን ባይደርስም መንገድ ላይ ጉዞ ላይ እንዳለ ነው መረጃዎች እየመጡ ያሉት። የቡግና ወረዳ ከተማ ቀበሌ ዜሮ አንድ ነዋሪ የሆኑት ወይዘሮ ዓለም ፀሐይ በላይ አራት ልጆቻቸውን ጠላ በመሸጥ ሲያሳድጉ መቆየታቸውን ይናገራሉ። ልጆቻቸው በረሃቡ ምክንያት ስራ ፍለጋ ከከተማው ሲወጡ ሁለት የልጅ ልጆቻቸውን ጥለውላቸው እንደሄዱም ይገልጻሉ። ካለፈው ስድስት ዓመት ጀምሮ ቀድሞውንም በአስቸኳይ ድጋፍ የምግብ እርዳታ ተጠቃሚ ነበርኩ የሚሉት ወይዘሮ ዓለም ፀሐይ ካለፈው ነሐሴ ወር ጀምሮ ግን እርዳታ በመቆሙ ከልጅ ልጆቼ ጋር ለከፋ ችግር ተጋልጫለሁ ብለዋል። የልጅ ልጆቼ አንዱ የሶስት አንዱ ደግሞ የሰባት ዓመት አዳጊ ሲሆን የሶስት ዓመቱ የተመጣጠነ የምግብ እጥረት እንዳለበት በሐኪም ተረጋግጧልም ብለዋል። አክለውም ካለፈው ነሐሴ ጀምሮ የምግብ እርዳታም ሆነ የአልሚ ምግብ ድጋፍ መቋረጡን አመልክተው ለአንድ ወር የሚሆን አልሚ ምግብ ግን በዚህ ሳምንት እንደተሰጣቸው ተናግረዋል። ለአንድ ወር ተሰጠኝ። ለተጎዳው ህፃን ቢሆንም የሰባት አመቱም የልጅ ልጄ እየተራበ ስለሆነ ለሱም እየሰጠሁት ነው ሲሉም ገልጸዋል። በመንግስት እየመጣ እንደሆነ የተነገረው ምግብ እንዳልደረሳቸው የተናገሩት ወይዘሮ አለም ፀሐይ እህሉ ቶሎ ካልደረሰ በህጻናትም ሆነ በአዋቂዎች ላይ የሚደርሰው ጉዳት ከባድ ይሆናል ብለዋል። መስከረምን ጎመን እየጨመቅን ነበር እንትን ስሙ የነበረው ሽሽ የሚባል አለ ያን እየጫርን ያንን ነበር ስንጠቀም የነበረው አሁን ሞትን ነውፎፎት ብለን ታኛው አሁንም ሸምቼ ነው ልጆችን የሚያሳድገው ሸምቼ ነው የልጅ ልጅ ሁን ህት ፕላምፕሌት ሁነ መሰን እየተሰጠነ ነው። ፕላምፕሌት እየተረዳነው ነብሰ ጡሩ ዶቄት ይረዳል። ለህጻኖች ለቀነጨሩት ህጻኖች ፕላምፕሌት እየተሰጡ ነው። ፕላምፕሌት አሁን ሁን ደርሶኛል። ሰሜን ወሎ ዞን ቡግና ወረዳ በኢትዮጵያ በአጣዳፊ የተመጣጠነ ምግብ እጥረት ወይም መቀንጨር የተጎዱ ህጻናትን ለመታደግ እንደ ጎርጎርሳውያኑ አቆጣጠር በሁለትስ 2015 ዓ ም በኢትዮጵያ ጤና ሚኒስቴር በተጀመረው የሰቆጣ ቃል ኪዳን ወይም ሰቆጣ ዲክላሬሽን ፕሮግራም ስር የሚገኝ አካባቢ ነው። የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር አካባቢው በተፈጥሮ ምክንያት በሚከሰት ድርቅ፣ ዝናብ አጠር በመሆኑና በመሬትና በተለያዩ ተፈጥሯዊ ምክንያቶች ህጻናት በየጊዜው የሚጎዱበት ቦታ በመሆኑ የአካባቢው ማህበረሰብ ሁሌም በእርዳታ ስር እንደቆየ ገልጸዋል። በዛ ላይ አካባቢው በፋኖ ታጣቂዎች ስር ሲወድቅና እርዳታ ሲቋረጥ ማህበረሰቡ የበለጠ ችግር ላይ መውደቁን ያስረዳሉ። ካለፈው ሳምንት ጀምሮ ግን ምግብ መግቢያ መንገድ ስላገኘ የእርዳታ እህል እየተጓጓዘ መሆኑን ተናግረዋል። የጸጥታ ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍትኔት ተጠቃሚውን የእለት እርዳታውንም ቦታዋ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን የሃይማኖት አባቶችን የግብርና ባለሙያዎችን የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆኖ አሁን የሚመጣውን ሪሶርስ እንዴት አርገን ለህብረተሰቡ አድሬስ ልናደርገው እንችላለን በምን አይነት መልኩስ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ይህ ኃላፊነቱ ይወስዳል። የአይና ቡግና ከተማ ነዋሪ ወይዘሮ እታለም ወዳጁ በድርቅ ምክንያት በአካባቢው በተከሰተው የምግብ እጥረት የታማሚው ቁጥር መጨመሩን ያስረዳሉ። ሀገራችን ድርቅ ነው። ምንም ነገር የለም። ሰውም አስቀድሞ ሸሽቶና አንድ ጀሪካን አርባ አርባ ብር ነው። አሁን ምን ገዛው? አምሳ ብር የገዛ ላይ ያችን እየቆጠብን ነው የምንጠቀመው። ራቡ ዳታው ሴፍቲኔት ተጠቃሚ የተጠቃሚ መዚያለ ሴፍቲኔቱም ብርም ስንዴ የሚመጣላቸው ነበር የለም። ጠቅላላውን አይነት በሙሉ ያውራብ ቤተ ክርስቲያን ላይ ሲታይ ህዝቡ የድሮው መልኩና የአሁኑ መልኩ ተያይዞ ነው፣ በራብ ነው ያለው። ተጎድተዋል። የሙሉ ጤና ጣቢያ ጠቅላላ የውብ አካባቢ ሆኗል። ትልቁም ትንሹም ህጻን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራ ባለንጋ ተዘርፎ ያው እንግዲህ ተህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረሱልን ነው የምንለው። አሁን በቡግና ወረዳ ዜሮ ሰባት ቀበሌ ቡርኮ ጤና ጣቢያ እንደሚሰሩ የነገሩን የጤና ባለሙያ አቶ ገበያው አበባው እየተወሰደ ያለው የህይወት አድን እርምጃ ጥሩ ቢሆንም ተጨማሪ ድጋፎች ያስፈልጋሉ ብለዋል። በተለይ ህጻናት አካባቢ ለውጥ አለ። አሁን የአንድ ሳምንት አካባቢ ሰው ቆይታ እንኳን አሁን ለውጥ አለ። አመልጅ አንዳንድ ነገሮች በጣም ደግፎናን እንደኔ ክላስተር እንኳን ያው በጣም ትንሽ ነጋዴ ሆኖ የሆነው ወደ ሁለት መቶ አርባ ሰባት አካባቢ ህጻናት ነበሩ። ያው ለእነዚያ የሚሆን አሁን ለጊዜው እንኳን አትሊስት አሁን ይሄ ቀጣይነት ለቀጣይነት ይሆናል ማለት አይቻልም። አሁን ላይ ለጊዜው ግን ያለው መፍትሄ ትልቅ አሁን የተወሰደው አክሽን ታሪክ የሚባል ነው። ኦልሞስት ቢያንስ እንኳን እነሱ በደንብ ተቋቋመ ደግመው ወደ ጤንነታቸው ከሞት አተርፈናቸዋል። ዘንድሮ በወረዳው ከፍተኛ ረሃብ የተከሰተው በሶስት ምክንያት ነው የሚሉት የአይናቡግና ከተማ ነዋሪዋ ወይዘሮ እታለም ወዳጀ የመጀመሪያው ለ2016 እና ለ2017 ዓ ም መኸር ምርት የሚሆን ማዳበሪያ በወረዳው ባለው የጸጥታ ችግር ምክንያት ባለመግባቱ ሲሆን ያለማዳበሪያ ማዳበሪያ የተዘራው እህል ነሐሴ ወር ላይ በበረዶ በመመታቱ ተርፎ የተሰበሰበውን እህል ደግሞ ቅምት ላይ ወቅቱን ያልጠበቀ ዝናብ ስላበላሸው አርሶ አደሩ የሚበላው ማጣቱን ይገልጻሉ። ሁለተኛው ደግሞ በየወሩ የእርዳታ እህል የሚሰፈርላቸው ነዋሪዎች አሉ ያሉት ወይዘሮ እታለም በአካባቢው ባለው የጸጥታ ችግር ምክንያት የእርዳታ እህሉ በመቋረጡ፣ ሶስተኛው ደግሞ በምግብ ለስራ ፕሮግራም የሚሳተፉና በሰሩት ስራ ልክ የሚከፈላቸው ነዋሪዎችም ገንዘባቸው በመቋረጡ፣ እነዚህ ችግሮች ተደማምረው የወረዳውን ህዝብ ለረሃብ እንደዳረጉት ተናግረዋል። በግብርና ስራ የሚተዳደሩት የ61 ዓመት አዛውንትና የአምስት ልጆች እናት እንዲሁም የአራት ልጆች አያት ወይዘሮ አለም ዘንድሮ ያመረቱት ምርት ዝቅተኛ በመሆኑ ማቀዝቀዣቸውን ሽጠው እህል ለመሸመት መገደዳቸውን ነግረውናል አሁን ገበያውም ከመጠን በላይ ሆነ ኑሮውም ከመጠን በላይ ናረ ከችግር ላይ ውድቀን ሆነ እኔ እንግዲህ ወደ ስልሳ አንድ አመት ሲኖኛንን ደቅቀ የምሄድበት አገር ግራው ገብቶኛል በልጅነቴስ ለብቼ ገድ ሲሰራ ሰርቼ ቆፍሬ አንካፋ ዝቄ ልጆቻ ሳድጌ ያለሁ አሁን ግን ምን ይሰራ ምንም ነገር የሚሰራ ነገር የለም ሌላዋ የዚሁ ከተማ ነዋሪ የሆኑትና ከአስር ዓመታት በላይ የምግብ ለስራ ፕሮግራም ወይም ሴፍትኔት ተጠቃሚ እንደነበሩ የሚገልጹት ወይዘሮ እማኝ አበበ ላለፉት ስድስት ወራት በየወሩ የሚላክላቸው ሁለት ሺ አንድ መቶ ብር በመቋረጡ አራት ልጆቻቸውና ሶስት የልጅ ልጆቻቸውን የሚያበሉት በማጣታቸው ለከፋ ረሃብ መጋለጣቸውን ገልጸዋል። የሶስት ዓመት የልጅ ልጃቸው የተመጣጠነ የምግብ እጥረት እንዳለበት በሐኪም ተነግሮት አልሚ ምግብ ቢሰጠውም የስምንት ዓመት ታላቅ ወንድሙ እየተሻማው በመሆኑ የተሰጠው አልሚ ምግብ ወራ ያደርሰውም ብለዋል። በቡግና ወረዳ በተከሰተው የምግብ እጥረት ሕጻናት መጎዳታቸውን የሚያሳዩ ፎቶግራፎች ያነሱት ቤት ለቤት የሚዞሩ የጤና ባለሙያዎች ናቸው። ባለሙያዎቹ የችግሩን ግዝፈት የሚያሳዩ መረጃዎች አሰባስበው ለሀገር ሽማግሌዎችና ለሃይማኖት አባቶች መናገራቸውን የአሜሪካ ድምጽ ያነጋገራቸው ከሽማግሌዎቹ አንዱ መሆናቸውን የገለጹልን ቄስ ገብረ እግዚአብሔር ዝናብ ይርዳው ተናግረዋል። ከየቀበሌዎቹ የተሰበሰቡት መረጃዎች ሲደርሱን ተሰብስበን ፋኖዎቹን አነጋገርናቸው የሚሉት ቄስ ገብረ እግዚአብሔር ወረዳው ውስጥ በምግብና በመድኃኒት እጥረት እየተሰቃየ ስላለው ህዝብ አስረድተን እንዲሁም አሳምነን ምግብ እንዲገባ እናደርጋለን አልናቸው ብለዋል። ከዚያም ወደ ላሊበላ ከተማ ሄደው ጉዳዩን በማስረዳት ምግብ እንዲገባ ማድረጋቸውን ይናገራሉ። ያዝ ነው የህዝብ ጥያቄ የረሀብ ጥያቄ ና የበሽታ ጥያቄ ነው። ስለዚህ የምን አይታቸው ስገቡ ነው ያልናቸው። በዚያ ልክ አይተን ተስማምተን ወደ አስራ ስምንት የምንሆን የሃይማኖት አባቶች ና ሀገር ሽማግሌዎች ተፈቀደልን ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ሰው አይተናል። ለሁለት ቀን ያክል ነው የተዋየ ነው ብሮ ብሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታ እና ብዙ ህጻናት እና ብዙ እናቶች ለረሀብ እንደተዳረጉ ያለውን በፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችን በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው አራት ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ ለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ የህጻናትና የእናቶች የነፍሰ ጡሮች የሚሆኑ አልሚ ምግቦች እነሱም ጭምር ነው። እንግዲህ በሶስት አራት መኪና ተጭኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ። ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው? በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ህክምና እየሰጡ ነው ባለሙያዎች፣ ህዝቡም እየተገለገለ በተመጣጣኝ ምግብ እጥረት የተጎዱ ሰላሳ ዘጠኝ ህጻናት በአራት የጤና ጣቢያዎች ተኝተው እየታከሙ መሆኑን የገለጹ ኃላፊው ኃላፊው እናቶች ያነሱት ችግር እንደሚኖር ገልጸው እየተጓዘ ያለው እህል በቶሎ እንዲደርስ እንደሚጥሩም ገልጸዋል። ስራ በምግብ እና በአልሚ ምግቦች ተጠቃሚ የሚሆኑት የመጀመሪያዎቹ ከአምስት ዓመት በታች ያሉ ህጻናቶች ናቸው። ሁለተኛ ነብሰጡር እና እናቶች ናቸው። የአልሚ ምግብ በዱቄት መልኩ ተጠቃሚ የሚሆኑት ከዛ ውጭ ያሉት የእድሜ ክልሎች እንደተባለው ብለው የምግብ ጥበብ ችግር ሻማቸውና ይጠቀሙባቸው ይችላሉ። ከእኛ አኳያ ግን በተለያየ ምክር አገልግሎት ይህ ለታለመላቸው በእድሜ ክልል ውስጥ ላሉ ብቻ እንዲጠቀሙ ነው የሚፈቀደው። ምናልባት ካለው የምግብ ጥረት አኳያ ግን ሌሎች እንደተባለው ሊጠቀሙባቸው ስለሚችል ሌሎች ተጨማሪ ምግቦችን ከተለያዩ እና ይህን ችግር ተመልክተው ሊደርሱልን የሚችሉ አካላቶች ሁሉ ወደ ወረዳችን ገብተው አስፈላጊውን የምግብ አቅርቦት እንዲያቀርቡልን ና እነዚህን ህፃናቶች የሚወስዱትን አሌ ምግብ ሌሎች ህጻናቶች እንዳይጠቀሙባቸውና እንዳይሻሟቸው ለማድረግ ሌሎች ተጨማሪ የምግብ ፍላጎቶችን ወደ ወረዳው እንዲገቡልን ጥረት ነው እያደረግን ያለው። ሆኖም ግን አሁንም ቢሆን በሩ ክፍት ነው። ማንኛውም ትክሩን በአሳሳቢነት በሚሰጠው መረጃ አግባብ ተረድቶ አስፈላጊውን ድጋፍ እንዲያደርጉልን ጥሪ እናስተላልፋለን። በሌላ በኩል አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባለፈው አርብ ታህሳስ አስራ አንድ ቀን ሁለት ሺ አስራ ሰባት ዓመተ ምሕረት በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንንና መገምገማችንን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። የኢትዮጵያን ሕዝብ ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ምግቦች ስርጭትን ያጠናቀሩ መሆናቸውንም አክሏል። በአሜሪካ ድምጽ ዘጋቢዎች ለተጠናቀረው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። ስመኝሽ ቆየን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አፋር ክልል ይወስደናል። በአፋር ክልል አዋሽ ፈንታሌ አካባቢ ተደጋግሞ በሚደርሰው ርደ መሬት ምክንያት ስጋት ውስጥ መውደቃቸውን የአካባቢው ነዋሪዎች አስታውቁ። ትናንትና ከትናንት በስቲያ ምሽት አዋሽ ፈንታሌ አካባቢ ተፈጠረ በተባለ ርደ መሬት የፈንታሌ ተራራ አናት ላይ የጭስ ምልክት ታይተዋል፣ የከባድ ፍንዳታ ድምፅ ተሰምቷል። የድንጋይና ዳም ተስተውሏል ሲሉ ነዋሪዎች ገልጸዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም በበኩሉ ላለፉት ስድስት ቀናት የመሬት መንቀጥቀጡ መከሰቱን አረጋግጦ የትናንቱ በሬክተር ስኬል አራት ነጥብ ዘጠኝ እንደሚለካም አመልክቷል። መስፍን አድራጊ ዝርዝር አለው። የቀደመው ያስተዋወቅ ነው ዘገባ ቆየት ብሎ ይሰማል። እስከዛው ድረስ ወደ ኬንያ እንሻገራለን። የኬንያ መንግስት ካለፈው አመት መስከረም ወር አንስቶ ባለው ጊዜ ከሰባት ሺህ በላይ ወሲባዊና ጾታዊ ጥቃት መመዝገቡን አስታውቋል። ከነዚህ ውስጥ መቶ የሚሆኑት ጥቃት የደረሰባቸው ሴቶችና ልጃገረዶች የተመሰገቡት ደግሞ በዚህ ዓመት ከናሴ ወሬ ወዲህ ባለው ጊዜ እንደሆነም ተነግረዋል። ይህን ተከትሎ የኬንያ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት የሴቶችና የልጃገረዶችን ጥቃት የሚከላከል ልዩ የጸጥታ ቡድን ማቋቋሙንም አስታውቀዋል። መሐመድ ዩሱፍ በዚህ ዙሪያ ያደረሰንን ዘገባ ስመኝሸ ቆየት አሰመናለች። የኬንያ የዚህ ዓመት የጸጥታ ሪፖርት ሴቶችና ልጃገረዶች በቤተሰባቸው አባላት፣ በጎረቤቶቻቸውና ሌሎች የማህበረሰቡ አካላት በሚደርስባቸው ጥቃትና ግድያ ላይ ያተኮረ ነው። ባለስልጣናቱ እንዳስታወቁት እንደ አውሮፓያን አቆጣጠር ከመስከረም 2023 ጀምሮ ከ7100 በላይ ጾታን መሰረት ያደረጉ ጥቃቶች ተፈጽመዋል። ሳራ ዋንቡይ አንድ ሐሙስ ጠዋት ድንገት የኃይል ጥቃት እንደደረሰባት ትናገራለች። የ40 ዓመት ዕድሜ ያላት ሳራ የ20 ዓመት ትዳሯን ጥላ ለመሄድ የወሰነችው ባሏ በሚያደርስባት ጥቃት ምክንያት ነበር። ባሏ ግን ጥላ መሄዷን በቀላሉ አልተመለከተውም። እንደ አውሮፓውያን አቆጣጠር ጥር 18 2024 ጥቃት አደረሰብኝ። በየቦታው ነው የወጋኝ። ፊቴ ላይ 38 ቦታ ወቅቶኛል። መላ ሰውነቴ ላይ ኩላሊቴና ጉበቴ ሳይቆር ተጎድቷል። ሆስፒታል ነበርኩኝ ነሐሴ ላይ ነው የወጣሁት። ባለፈው ሳምንት የውጭ ጉዳይ ሚኒስትርና የሀገር ውስጥ ጉዳይ ተጠባባቂ ሚኒስትር ሙሳሊያ ሙዳቫዲ ባደረጉት ንግግር በሴቶች ላይ የሚፈጸሙት ወሲባዊና ጾታዊ ጥቃቶች የጸጥታ ኃላፊዎችን ያሳሰበ ጉዳይ መሆኑን ተናግረዋል። ናይሮቢ ከፍተኛውን ጾታዊ ጥቃት ስታስመዘግብ፣ ሳምቡሩና ማንዴራ ደግሞ ዝቅተኛውን ቁጥር መዝግበዋል። ከነሐሴ እስከ ኅዳር ባሉት ወራት ብቻ ደግሞ መቶ ሴቶች ተገድለዋል። እስካሁን ድረስ የወንጀል ምርመራ ዳይሬክቶሬት በእነዚህ ግድያዎች ዙሪያ ምርመራውን አጠናቅቀዋል። አብዛኞቹ የፍርድ ቤት ቀጠሮ በመጠባበቅ ላይ ናቸው። ከሁለት ሳምንት በፊት በመቶዎች የሚቆጠሩ የናይሮቢ ነዋሪዎች ጎዳና ላይ በመውጣት የሴቶች ግድያ እንዲቆም ቢጠይቁም ፖሊስ አስለቃሽ ጋዝ በመጠቀም የተቃውሞ ሰልፉን በትኖታል። ተቃዋሚዎቹ፣ የሰብአዊ መብት ተሟጋቾችና የሴቶች ተቋማትም በፖሊስ ምላሽ ዙሪያ ቁጣቸውን ገልጸዋል። ባለስልጣናቱ በሴቶች ላይ የሚደርሰውን ጥቃትና ግድያ ከቁም ነገር አልቆጠሩትም ሲሉም ከሰዋል። ዋንቡይም ጥቃት ያደረሰባት ግለሰብ ከእስር ቤት በመውጣቱ ሊገላት እያስፈራራት መሆኑን ትናገራለች። በዚህም ምክንያት የሁለት ልጆች እናት የሆነችው ዋንቡይ ከሱ ለመሸሽ ከአንድ ቦታ ወደ ሌላ ቦታ እየተዘዋወረች እንደምትኖርም ትገልጻለች። በአሁኑ ሰዓት ሕይወቴ አደጋ ላይ ነው። ጥቃት ያደረሰብኝ ሰው ነጻ ነው። እናም ክሱ እንደሚዘጋ እና እንደሚያጠፋ ይንዘቷል። ስለዚህ ተደብቄ ነው ያለሁት። የሰብአዊ መብት ተሟጋቾች የወንዶች የበላይነት ላይ የተመሰረተ አመለካከትና የጥበቃ ማነስ በሴቶችና ልጃገረዶች ላይ ለሚደርሱ ጥቃቶች ምክንያት ናቸው ይላሉ። የሰብአዊ መብት ተሟጋቿ ንጆኪ ጋቻንጃ ለምሳሌ ጥቃት የደረሰባቸው ሴቶች ቁጥር ከተመዘገበው በላይ ሊሆን እንደሚችል ትናገራለች። አብዛኞቹ ቁጥሮች የሚመጡት በድህነት ውስጥ ከሚኖሩና እንደዚህ አይነት ጥቃት በብዛት ከሚፈጸምባቸው ዝቅተኛ ገቢ ካላቸው አካባቢዎች ነው። ስለዚህ በእነዚህ አካባቢ በየዕለቱ ጥቃቱን ለሚመዘገቡ ሰዎች ይህ አሀዝ ግራ ሊያጋባቸው ይችላል። በዚህ ሪፖርት ውስጥ ያልተካተቱ በጣም ብዙ ሰዎች እንዳሉም እናውቃለን። ይህ ደግሞ በመንግስት ሊታረም የሚገባው ጥፋት ነው። ጾታዊ ጥቃት ለደረሰባቸው ማገገሚያ እንዲሆን የተሰራው ማዕከል መረጃ እንደሚያሳየው ከሶስት ኬንያዊ ሴቶች አንዷ አስራ ስምንት ዓመት ሳይሞላት ጥቃት ይደርስባታል። በትዳር ከሚኖሩ ሴቶች ውስጥም ሰላሳ ስምንት ከመቶ የሚሆኑት አካላዊ ጥቃት ይደርስባቸዋል። በመሆኑም መንግስት በሴቶች ላይ የሚደርሰውን ጥቃት ለማስቆምና ለተጎጂዎች ፍትህ ለመስጠት የጸጥታ ቡድን ማቋቋሙን አስታውቋል። እስከዛው ግን እንደ ዋምቢ ያሉ የጥቃት ሰለባዎች ሕይወታቸውን ለማቆየት ሲሉ ከአንድ ቦታ ወደ ሌላ ቦታ እየተዘዋወሩ ሕይወታቸውን ይቀጥላሉ። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝ ሸቆይን ለቀደመው ዘገባ አመሰግናለሁ። ቀደም ብለን ወደ አስተዋወቅናቸው ዘገባ እንሻገር። በአፋር ክልል አዋሽ ፈንታሌ አካባቢ ተደጋግሞ በሚደርሰው ርዕደ መሬት ምክንያት ስጋት ውስጥ መውደቃቸውን የአካባቢው ነዋሪዎች አስታውቀዋል። የዚህን ጉዳይ ዝርዝር መስፍን አድራጊ ይነግረናል። በአፋር ክልል ዞን ሶስት አዋሽ ፈንታሌ ወረዳ አዋሽ ከተማ ኗሪ መሆናቸውን የገለጹልን ኢሴህ ያባሀብ ላለፉት ሁለት ቀናት በአካባቢው የተከሰተው ወረዳ መሬት ኗሪውን ጭንቀት ውስጥ የከተተ ነበር ብለዋል። መንቀጥቀጡ ሰሞኑን በቀን በደቂቃ በደቂቃ ነው። በቀ ራሽ እንቅልፈተን ኮንክሪት ቢያንስ በሰላሳ ደቂቃ ልዩነት ነው። እንግ ምለው ማጣሁን ተገብ አንድ ቤት ፈረሰ። እዚ አዋሽ ከተማ ላ ራሽ ፈንታሌ እንዳለ ተሰንጥቆ ጋራ ወደቀ። ረዳ መሬቱ ከተከሰተበት ፈንታሌ ተራራ በቅርብ ርቀት በምትገኝ የሚገኘው ሳቦሬ ከተማ እንደሚኖሩ የገለጹልን ፈቃዱ ቤይዞ የተባሉ አስተያየት ሰጪ በበኩላቸው ቀደም ሲል በርዕደ መሬቱና እሱን ተከትሎ በደረሰው ንዝረት ምክንያት የተፈጠረው የመሬት ስንጥቃት እየሰፋ መምጣቱን ተናግረዋል። ምሽቱ አራት ሰዓት ከሰላሳ ደቂቃ ምናምን አካባቢ ጥሩ አልነበረም። ከአዋሽ ድረስ ተሰምታ፣ በእኛ በኩል ደግሞ ምሽ ከበድ ይላል። ከዛ በኋላ ግን ንዝረቱ አልቆመም። በቃ ይሰማሃል። ተኝተ የምሰማው ነገር ሌሊቱም ሙሉ ከትናንት ደም እንደዚሁ ከአራት ሰዓት ጀምሮ ሌሊቱም ሙሉ ሁለት ቀኑ ነው እንግዲህ ተራራው በወዲያ በፈንታሌ በመተሀራ በኩል ነው አሁን ፈንድቷል የሚሉ ነገር ነው። በእኛ በኩል ደግሞ የሆነ በትምህርት ቤት ፊት ለፊት የመናድ ስሜት አሳይቷል። የሆነ ቦታ ኦልሬዲ ግን ያው በቃ የምታየው የመሬቶቹ በፊት የነበረው የክፍተት የጨመረ ነው። ያለ ርዕደ መሬቱን ተከትሎ እስከ አስራ አምስት ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ መከሰቱን የአዋጅ ፈንታሌ ወረዳ አደጋ ስጋትና ቅነሳ የስራ ሂደት ኃላፊ መሀመድ ሰይድ ለአሜሪካ ድምጽ የገለጹት ከሳምንታት በፊት ነበር የስንጥቃቱ ስፋት ዋና ርዝመት አሁንም እየጨመረ መምጣቱን አስተያየታቸውን የሰጡን የአዋሽ ከተማ ኗሪ ተናግረዋል። በአፋር ክልል ዞን ሶስት አዋሽ ፈንታሌ ወረዳ የውሃና ፍሳሽ ጽህፈት ቤት ኃላፊ መሐመድ አደም በመሬት መንቀጥቀጡ እስካሁን በሰው ላይ ጉዳት እንዳልደረሰ ገልጸው በመሬት መንቀጥቀጡም ሆነ እሱን ተከትሎ በመጣው ንዝረት ለጊዜው ቁጥራቸው ያልታወቁ የአርብቶ አደሮች ፍየሎችና ግመሎች በድንጋጤ መጥፋታቸውን ተናግረዋል። የደረሰውን ዝርዝር ጉዳት ለማጣራት ጥረት እየተደረገ ነው ብለዋል። የመሬት መንቀጥቀጥ ተከስቶ ያልተወሰነ አርብቶ አደሮች ፍየሎች ደንብረው ጠፍቶ፣ ግማሹ እንስሳ ተገኝተዋል፣ ግማሹ ስቲል እየፈለጉ ነው። የጅብ ፋናም የተወሰነ የሞቱ ምናምንም እንትን ብለዋል። ፈንታሌ ተራራ ላይ የተወሰነ ግመሎች ተገኝተዋል። ተራራ ላይ ጭስ በጭስ ነበረ። ይህን ሁለት ቀን በጣም ከፍተኛ መንቀጥቀጥ ነበረ። በመሬት መንቀጥቀጡ የከፋ ጉዳት ሊደርስባቸው ይችላል ተብሎ የሚታሰቡ የኅብረተሰብ ክፍሎች ወደ ተረጋጋው አካባቢ እንዲንቀሳቀሱ አቅጣጫ መቀመጡንም ጠቁመዋል። ከሚባል ቦታ ወደ ድድጃ የሚባልበት መንደር ሰፈር ወደዛ እንዲመጡ ወይ ማሸጋገር ስራ ለምን አጥራቸው ላይ የመሰንጠቅ ባህሪ አለ። እንስሳው ደግሞ የተሰነጠቀ ቦታ ላይ ደግሞ ጉርጋዱስ ገብቶ የመሰበር ናም ሁኔታዎች አሉ እና ቦታው ላይ ብትሄድ ታዝናለህ። አርቦታደሩ ያሳዝናል። አሁን ላይ ኑ፣ ወደዛ ኑ፣ ይሄ ቦታ ላይ ያሰጋል የሚል ግንዛቤ ሰጥተን ነው የመጣ ነው። በፈረንጆቹ የዘመን ቀመር በሺ ዘጠኝ መቶ አርባዎቹ አካባቢ ፍንዳታ የተፈጠረበትና ቅልጣለት የተከሰተበት የአዋሽ ሰንታሌ አካባቢ በተለያዩ ጊዜያት የመሬት መንቀጥቀጥ ሲያስተናግድ መቆየቱን በአዲስ አበባ ዩኒቨርሲቲ ጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ተመራማሪ የሆኑት ፕሮፌሰር አታላይ አየለ ለቪኦኤ አስታውቀዋል። የቅርብ ጊዜው ግን ከመስከረም 2017 ዓ ም እስከ ጥቅምት ወር ባሉት ቀናት በሬክተር እስከ 5.3 የሚለካ የመሬት መንቀጥቀጥ መከሰቱን ያወሱት ፕሮፌሰሩ ከጥቅምት ወር ወዲህ የመሬት መንቀጥቀጡ መቀነስ ቢያሳይም ላለፉት ስድስት ቀናት ግን መጨመሩን ፕሮፌሰሩ ሰጥተው አብራርተዋል። ቀን በፊት ከእኩለ ሌሊት በኋላ ማለት ሲነጋጋ አካባቢ ጀምሮ እስካሁን ድረስ ብዙ የሚባል የመሬት መንቀጥቀጥ ያለማቋረጥ ማለት ይቻላል እየመዘገብን እንገኛለን። ከእነኚህም ውስጥ አራት ነጥብ ዘጠኝ የሆነ በሬክተር ስኬል የተለካ ትናንትና ሌሊት ለአምስት ሰዓት ሀያ አካባቢ የተፈጠረው መዝግበናል። መታር አካባቢ ወዚያ ዙሪያ ንዝረቱ በጣም የተሰማ እንደሆነ ህብረተሰቡ የመደናገጥ ነገር እንዳለ እንሰምተናል። ጭስ የሚመስልም ነገር ወደ ተራራ ጫፍ አካባቢ ታይቷል ይላሉ። እንደገና በማት ያነሱት ይመስለኛል ከእሳተ ገሞራው ጫፍ ላይ ወጋገን ብርሃን የሚመስል ነገር ይታያል። ለእንደዚህ አይነት ክስተቶች ሁለት መላምቶችን ያስቀምጣሉ ፕሮፌሰሩ። አንደኛ በእርግጥም የእሳተ ገሞራው እንቅስቃሴ እየጨመረ እየመጣና ጭስ እየወጣው ሊሆን እንደሚችል ወገጋኑ ከዛ ጋር ሊመጣ ይችላል እና ፍንዳታ ካደረገ ብዙ ወልካኖች እንደምናየው እንደሚዘግበው በዜና በሌላ ዓለም ላይ እዚህ አይነት ባህር ያለው ያው ቅልጣለት እየገፋ ሲመጣ ድምጽ ሊፈጠር ይችላል። ጭስ ሚጨሳል። እንደዚ ነገሮች አሉ። ሌላው ይሄ እየተፈጠረ ያለው ንበት መዝረት ከፈንታሊ ቮልካኖ በቅርብ ርቀት ስለሆነ የተራራው ጫፍ ያው ይርገበግባል፣ ንብረት ስላለው ማለት ነው እና ተራራው ጫፍ ደግሞ በትልቅ ደንጋዎች፣ ቋጥኞች ምን የተሞላ ስለሆነ ናዳ ይፈጠራል። ያ ናዳ ድንጋይ ከድንጋይ ይጋጫል፣ እሳት ሊፈጠር ይችላል። ጫካም አለ፣ አሁን ሳሩ ሁሉ ነገር ስላለ የመቀጣጠል ባህሪ ይኖረዋል። ከዚያም የመጣ ሊሆን ይችላል የሚል ግምት አለ እና የትኛው እንደሆነ በመስክ ተገኝቶ ማረጋገጥ ያስፈልጋል። ከጂኦሎጂካል ሰርቪ የተንቀሳቀሰ ያለችም እንዳለ ሰምተናል። መሬት ላይ ያለውን ነገር አይተው መረጃ የበለጠ ዜሜጣ ተስፋ እናደርጋለን። ፕሮፌሰር አታ ላይ የመሬት መንቀጥቀጥ ሲያጋጥም መደረግ ያለባቸውን ጥንቃቄዎችም መክረዋል። ወደ ሰው ሊያደርግ የሚገባው ጥንቃቄ አለመደነገር ነው። በመገናኛ ብዙኃን በከሪኩለም ልጆች ማስተማር እንቅስቃሴ እየቃኙና እየተከታተሉ መሬት ለመቆየት መሞከር ነው። አሁን ቢከሰት ጊዜ ፎቅ ላይ አይመከርም። ይሰበር ወይም ደግሞ ሰው ላይ ወድቆ አደጋ ላይ ደርስ የሚችል ነገር ያስፈልጋል። ሌላው በመሰረተ ልማት ዙሪያ ጥዋታቸውን ጠብቀው ህንፃዎች ሲገነቡ፣ ግድቦች፣ መንገዶች ሲገነቡ ያንን ሊቋ ሊቆም እንደሚችል አቅም እና ጥራት እንዲገነብ ማድረግ። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍሎሃ የሚያመነጭ መለስተኛ ኩሬ በርዕደ መሬቱ መፈጠሩንና ከመስከረም 2017 ዓ ም ጀምሮ በአካባቢው በጥቂቱ 15 ጊዜ ርዕደ መሬት መከሰቱን፣ ርዕደ መሬቱ በትምህርት ቤቶች ህንፃ ላይ ባደረሰው ጉዳት የመማር ማስተማር ሂደቱ መስተጓጎሉን ጠቅሶ ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ መስፍን አራጌ ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የማክሰኞ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያው የሥልጣን ዘመናቸው በሰሜን ኮሪያ ላይ የኢኮኖሚ ማዕቀቦችን በማጥበቅ የኒውክሌር የጦር መሳሪያ መርሃ ግብሯ እንድትሰርዝ ሊያስገድዷት ሞክረው ነበረ። በሁለተኛው አስተዳደር ዘመናቸው ትራምፕ ከሰሜን ኮሪያ ምን መጠበቅ እንደሚኖርባቸው የሚቃኝ ዘገባው የአሜሪካ ድምፁ ያንግ ጋዮ ኪም አድርሶናል። ቆንጅታ እየታሰማናለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ዶናልድ ትራምፕ ከተመረጡ ወዲህ ዩናይትድ ስቴትስን በሚመለከት ለመጀመሪያ ጊዜ አስተያየታቸውን የሰጡት በአንድ የሀገራቸው ወታደራዊ ትርኢት ላይ ነበር። ከዚህ በፊት ያደረግናቸው ድርድሮች፣ በሳቸው ቃል፣ ዩናይትድ ስቴትስ በፒዮንግያንግ ላይ ያላት ጥላቻ ሊቀየር የማይችል መሆኑን አረጋግጠውልናል ብለዋል ኪም ሰሜን ኮሪያ የኒውክሌር አቅሟን ያለምንም ገደብ ታስፋፋለች ከውጭ የሚሰነዘርባትን ስጋት ለመመከት ብቸኛው መንገድ እሱ በመሆኑ ሲሉም አክለዋል። ታዲያ የዛሬው ኪም ለተመራጩ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2019 ካገኟቸው ኪም በጣም የተለዩ ባላንጣ እንደሚሆኑ ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የእስያ ጉዳዮች ባለስልጣን የነበሩት ኤቫንስ ሪቨር ያስረዳሉ። ኪም ጆንግ ኡን ከበፊቱ አሁን ጠንከር ያለ አቅም አለይ ብለው ያምናሉ ይሁንበት አንዱ ምክንያት ከሩሲያውያኑ ጋር ያበጁት አዲስ ግንኙነት ነው ብዬ አምናለሁ። በአሁኑ ወቅት ሩሲያ ዩክሬን ላይ በምታካሂደው ጦርነት ለመርዳት የተሰማሩ ከ10 ሺህ የሚበልጡ የሰሜን ኮሪያ ወታደሮች መኖራቸውን የዩናይትድ ስቴትስ ባለስልጣናት ይናገራሉ። የሩሲያው የመከላከያ ሚኒስትር አንድሬ ቤሉሶቭ ኮሪያ ባህረ ገብ ላይ የተደቀነውን የጦርነት አደጋ ለመቀነስ የታለመ ያሉትን ስትራቴጂያዊ አጋርነት ውል በሚመለከት ለመነጋገር ባለፈው ወር ወደ ፒዮንግያንግ ተጉዘው ነበር። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ የፒዮንግያንግና የሞስኮ ትብብር ለመጪው የትረምፕ አስተዳደር ፈታኝ እንደሚሆን አመልክተዋል። የኒውክሌር ቴክኖሎጂ እና የሚሳይል ቴክኖሎጂ ወደ ሰሜን ኮሪያ እየጎረፈ ነው። በመሆኑም አሁን ሰሜን ኮሪያ ትጠቀምበታለች የሚለው ስጋት አለ። ያ ስጋት ደግሞ የሚመለከተው እኛም ብቻ ሳይሆን ዩናይትድ ስቴትስንም ጭምር ነው። የቀድሞ የዩናይትድ ስቴትስ የብሔራዊ ደህንነት የሰሜን ኮሪያ ክፍል መኮንን የነበሩት ሲድኒ ሴለር የሩሲያና የሰሜን ኮሪያ ኅብረት ከበፊቱ የባሰ አለመረጋጋት አደጋ የሚደቅን እንደሆነ ያስረዳሉ። This is becoming a a military alliance with both uh, near term and longer term. ይህ እንግዲህ የአጭር ጊዜና ዘላቂ አደጋ የሚጋርጥ ወታደራዊ ህብረት እየሆነ ነው። ከዩክሬን ጦርነት የሚዘልቅና የኮሪያ ባህረ ገብ አካባቢን ጸጥታ የሚያናጋ ብቻ ሳይሆን ዓለም አቀፉ ማህበረሰብም የሚያናጋ አደጋ ይደቅናል። ሰሜን ኮሪያ ከሩሲያ የአየር ጥቃት መከላከያ መሳሪያዎችን እያገኘች ነው። ተተኳሽ ማምረቻዎቿንም አሻሽላለች። የገንዘብ የምግብና የነዳጅ እርዳታም ታገኛለች። በመሆኑም በትራምፕ የመጀመሪያ የስልጣን ዘመን በነበረው ደረጃ ዋሽንግተንን አትፈልጋትም ሲሉም ሲድኒ ሴለር አክለዋል። ኪም ጆንግን ከአዲሱ ምርጥ ጓደኛቸው ከፕሬዝደንት ፑቲን ስንት ነገር ማግኘት እየቻሉ ዶናልድ ትራምፕ ለምን ይፈልጓቸዋል? ትራምፕ በመጀመሪያው አስተዳደራቸው የፒዮንግያንግን የኒውክሌር መሳሪያ መርሃ ግብር ለማስቆም ከደቡብ ኮሪያ መሪዎች ጋር ሆነው ሞክረው ነበር። የብሩኪንግስ ተቋሙ ኤቫንስ ሪቨር እንደሚያስረዱት በሁለተኛው የስልጣን ዘመናቸው የምታጋጥማቸው ሰሜን ኮሪያ ግን የኒውክሌር ጦር መሳሪያ ማስወገድን በሚመለከት በሯን አጥብቃ የዘጋችውን ሰሜን ኮሪያን ነው። ኖርዝ ኮሪያን ሰሜን ኮሪያውያኑ እስካሁን ፍላጎታቸው የነበረው ዩናይትድ ስቴትስ ሀገራቸው ኒክሌር ጦር መሳሪያ ያላት ኃይል መሆኗን እንድትቀበል ወይንም ቢያንስ እውቅና ሰጥታ ሁለቱ ሀገሮች እንዴት ተቻችለው እንደሚኖሩ ቁጭ ብለው እንዲነጋገሩ ነው። ሰሜን ኮሪያ በዩናይትድ ስቴትስ ባለፈው ወር ከተካሄደው ፕሬዚደንታዊ ምርጫ በጥቂት ቀናት ቀደም ብላ አዲስ አህጉር ተሻጋሪ እስከ አብዛኛው የዩናይትድ ስቴትስ ግዛት ለመድረስ የሚችል ባሊስቲክ ሚሳይል መሞከሯ ይታወሳል። ቆንጅታዬን ለቀደመው ዘገባ እናመሰግናለን። አድማጮቻችንና ተመልካቾቻችን ዩናይትድ ስቴትስ እኛ ያለንበት ዋሽንግተን ዲሲ ላይ አሁን ከቀኑ ሰባት ሰዓት ከአርባ አራት ደቂቃ ሆኗል። የአየር ንብረቱ እጅግ ቀዝቃዛ ነው። በዛ ላይ ደግሞ የአውሮፓውያኑ ገናዋ ዜማ ነው። ከዚህ ጋር የተያያዘ አንድ ዘገባ በመቀጠል እናቀርብላችኋለን ዘገባው ስለ አሸብራቂዎቹ የኒውዮርክ የገና መብራቶች የሚናገር ነው። ኒውዮርክ እንደተለመደው ለገና በዓል ደምቃለች። የብሩክሊን አስደናቂ አብረቅራቂ የበዓል መብራቶች ከዓለም ዙሪያ በመጡ ጎብኚዎች ይጎበኛሉ። በአሮን ራነን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ አቀናብሮታል። የገናው አስደናቂ ትዕይንት የኒውዮርክ ከተማን ፏ እያደረጋት ነው። የትም ቦታ ብኬድ በበዓላት ትዕይንቶች ደምቃ እንዳሸበረቀችው ዳይከር ሀይትስ የሆነ ሰፈር የለም። ዳይከር ሀይትስ የታህሳስ ወር በመጣ ቁጥር ወደ በዓል ገነትነት የሚለወጥ የብሮክሊን አካባቢ ነው። መንገዶቹ በሚያብረቀርቁ መብራቶች፣ በጌጣጌጦች ሲፈኩ በወቅቱ አስደሳች ድምጾች ይደምቃሉ። እንደ አውሮፓ አቆጣጠር በ 1980 ዎች ውስጥ በጥቂት ቁርጥ ቀን ባለቤቶች የተጀመረው ዝግጅት እያደገ መጥቶ ከኒውዮርክ ከተማ ከፍተኛ የበዓል መስህቦች ውስጥ አንዱ ወደ መሆን አድጓል። ከ40 ዓመታት በላይ የተለያዩ ቤተሰቦች ዳይከር ሀይትስን ጎብኝተውታል፣ ብዙ ትውልድ ወደሚቀባበለው ነባር ባህልም ቀይረውታል። አንጄላ ሩጌይሮ የኒውዮርክ ከተማ ነዋሪ ይህ በየአመቱ ከሁሉም እህቶቻችንና የወንድሞቻችን ልጆች እንዲሁም ቤተሰቦቻችን ጋር የምናደርገው አመታዊ ልማዳችን ነው። ወደዚህ እንመጣና መብራቶቹን እንመለከታለን። በትርኢቱ የሚቀርቡት ከጥንታውያኑ የገና ትዕይንቶች እስከ ፍሮስቲ ዘ ስኖውማን፣ ግሪንች፣ ሚኒየስ እና እንዲሁም ራሱ ሳንታ ክላውስ ወይም የገና አባት የማይቀሩ ገጸ ባህርያት ናቸው። ስታሲያ ሊ የኒውዮርክ ከተማ ነዋሪ አካባቢው በሚያምር ብርሃን ሲፈካ ማየት በጣም የሚያስደስት ነገር ነው። ልዩ ፈጠራ ያለው እያንዳንዱ ሰው ለዚህ ሰፈር የራሱን ማንነት ያዋጣል። ቤተሰቦች በጎዳና ላይ ይንሸራሸራሉ፣ ፎቶግራፎችን ያነሳሉ፣ በልዩ የፈጠራ ትዕይንቶች ይደነቃሉ፣ በበዓሉ ዝግጅት ምትሀት ይሳባሉ። ፍራንክ አሶሪዮ መብራቱን ለማየት የመጡ የኒውዮርክ ከተማ ነዋሪ ናቸው። ይህና ባለቤቴ ልጄን እየወሰድ ነው ነው። ይህ የመጀመሪያው ጊዜው ነው። ሁለት ዓመት ሆኖታል። ምንም እንኳን እኔ የመጣሁት ከስታትን ደስቴት ቢሆንም ዳይከር ገናን ለማክበር ሁልጊዜ የሚመጡትና ሁሉንም ውብ መብራቶች የሚመለከቱበት ነው። እነዚህ አስደናቂ ትይንቶች ለወራት ይታቀዳሉ። መንገዶቹን በቀለማት ባሸበረቁ ብርሃኖች ይሞላሉ። እነዚህም ቤተሰቦች የአካባቢውን ነዋሪዎችና ከክሮሽያ የመጡትን ጨምሮ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ። ዳቮር ኡኮቴች እጅግ በጣም ጥሩ ይመስለኛል። እዚህ የሚኖሩ ሰዎች ሰላም አይኖራቸውም። በየቀኑ የሚመጡ ብዙ ሰዎች ናቸው፣ ግን በጣም ጥሩ ነው። እጅግ ልዩ ነው። ስለሆነም በጣም ውብ ይመስለኛል። ጥሩ የበዓል ጊዜ ለማሳለፍ ደማቁ ዳይከር ሀይትስ ጥሩ ቦታ ይመስለኛል። ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ኢትዮጵያ ይመልሰናል። ቡናቸው በቀጥታ ለዓለም አቀፍ ገበያ ያቀረቡ የሲዳማ አርሶ አደሮች የቡና ምርታቸውን በከፍተኛ ዋጋ መሸጣቸውን ለአሜሪካ ድምፅ ተናግረዋል። በዓለም አቀፍ ደረጃ የልዩ ጣዕም ቡና ባለቤቶችን በየዓመቱ እያወዳደረ የሚሸልመው ካፕ ኦፍ ኤክሰለንስ የተባለ ዓለም አቀፍ ድርጅት ኢትዮጵያ ኃላፊ የሆኑት አቶ እንዳላስፋው ከኢትዮጵያ የ600 አርሶ አደሮች ቡና ተወዳድሮ የአርባዎቹ አሸናፊ መሆኑን አረጋግጠዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎት ተከታዩን ዘገባ አልኮልናል። በኢትዮጵያ ቡና ከሚመረትባቸው አካባቢዎች አንዷ በሆነችው ስዳማ ክልል በእንሳ ወረዳ አርሶ አደር የ36 ዓመቱ በአሻ በቀለ የአራት ልጆች አባት ናቸው። በግብርናና በቡና ምርት 6 ዓመት የሆናቸው አቶ ባሻም በ15 ሄክታር መሬት በአመት 120 ኪሎ ግራም ቡና እንደሚያመርቱ ይናገራሉ። ዘንድሮ ካፕ ኦፍ ኤክሰለንስ በተባለ ድርጅት አማካኝነት ከዚሁ ቀደም ሸጠውት በማያውቁት ዋጋ ቡናቸውን መሸጣቸውን ያስረዳሉ። አንድ ኪሎ ግራም መቶ ሁለት ሺ ነው የተሸጠው። የአጠቃላይ ቶታል ወደ አስራ ምናምን አስራ ስምንት ሚሊዮን አካባቢ ነው። ወደ መቶ ሚሊዮን በላይ ማግኘት ይቻላል ብዬ በጌታ ረዳኝ ተስፋ አደርጋለሁ። ካፕ ኦፍ ኤክሰለንስ ወይም በምህጻረ ቃሉ ሲኦኢ የተባለም ዓለም አቀፍ የልዩ ጣም ቡና አምራቾች ሸላሚ ድርጅት ፕሮጀክት ኃላፊ አቶ እንዳለ አስፋው ከየካትት እስከ ነሐሴ 2016 ዓ ም ድረስ ባሉት ጊዜያት ውስጥ በውድድሩ ከተሳተፉ ከስድስት መቶም ቡና አምራች አርሶ አደሮች ውስጥ አርባዎቹም አሸናፊ መሆናቸውን ተናግሯል። ከእነዚህ ውስጥም 34ቱ ከስላማ ሲሆኑ ቀሪዎቹ ከግዲዮና ከኦሮሚያ ክልል መሆናቸውን ተናግሯል። ውድድሩ በዋነኝነት ዋነኛ ግቡ ምንድን ነው? በልዩ የቡና ጣም ያላቸውን ቡናዎች በውድድሩ ሂደት በተቀመጠለት መስፈርት መሰረት እንዲለዩ ተደርጎ ልዩ የቡና ጣም ያላቸውን ቡናዎች ለይቶ በትልልቅ ትልልቅ ካምፓኒዎች አሉ። የዚህ ፕላትፎርም አካል የሆኑ የካፕ ኦፍ ኤክሰለንስ ወይም የአሊያንስ ፎር ኮፊ ኤክሰለንስ ይባላል። ዋና አወዳዳሪ አካል አሜሪካ ሀገር ነው የሚገኘው። ፖርትላንድ እና ሂውስተን ላይ ነው ያለው እና ውድድሩን ያደ የውድድሩ ባለቤት እሱ ነው። እና ያስቀመጣቸው መስፈርቶች አሉ ምንድነው፣ የሳምፕል ሪሴፕሽን ስቴጅ ሚባል አለ። ከሳምፕል ሪሴፕሽን ቀጥሎ የፕሪሴሌክሽን ወይም ቅድመ መረጣ ምን ነው አለ። ከዛ የናሽናል ስቴጅ ምን ነው አለ። ከዛ ኢንተርናሽናል ስቴጅ የምንለው አለ። እነዚህን የውድድር ሂደቶች አልፎ እንግዲህ በነዚህ ሂደቶች ላይ የተለያየው የዓለም አቀፍ ትልልቅ ስምና ዝና ያላቸው የቡና ጣዕም ባለሙያዎች ስለ ቡናው ጥራት እንትን በማድረግ ኖርማሊ ቴክኒካል ኢቫሉዌሽን በመውሰድ ቡናውን እንዲለይ ያደርጋሉ። ዘሞስት በቃ በጣም ፕሪሚየም ኳሊቲ ያለው ቡና እንዲለይ ተደርጎ አርባዎቹ እንዲለዩ ይደረጋሉ ማለት ነው። ወደ ኢትዮጵያም ስንመጣ በ2024 ከየካቲት አንስቶ እስከ ነሐሴ ድረስ ከፌብርዋሪ እስከ ኦገስት ባለው ስድስት ወራቶች ውስጥ የኛ የፕሮጀክት ኦፊስ ስታፎች አሉን ከአለም አቀፉ ደግሞ ከዛ ከኤስ የተወከሉ ባለሙያዎች አሉ። እነሱ መጥተው ቡናውን ቅድም ባልኩ የውድድር ስቴጆች እንዲለዩ ተደርጎ አርባዎቹ እንዲለዩ ተደርገዋል ማለት ነው። አርባ ቤስት የሚባሉት መጀመሪያ ላይ ለውድድር የቀረቡ ስድስት መቶ አርሶአደሮች ናቸው። ሌላው በስዳማ ክልል የቡራ ወርዳ አርሷአድር የሆኑት አቶ ማቴ ሁለተኛው አሸናፊ ናቸው። ስድስት መቶ ኪሎ ግራም ቡና ቅርበው ከ አራት ሚሊዮን በላይ ብር መሸጣቸውን ገልጸዋል። እንክብካቤ ቡና እንደ ልጅ እንክብካቤ ያስፈልጋል። እንክብካቤ ያስፈልጋል። ከትከላ ጀምረ ግብርና መሬት በመከተል ተቆፍሮ ነው ቡና የሚተከለው። ስልሳ በስልሳ ተቆፍሮ ኮምፖስት ተጨምሮበት በደንብ አርሞ ጥራት ያለው ቡና በዘር ጥራት ያለው ቡና ዘር በመትከል ነው። ለዚህ ቡና ሊቀማ እስከ ማድረቂያ ማድረቂያ እስከ ማበጥራው ድረስ በጥንቃቄ የተሞላ ነው። ቡና በዚህ ውጤት ሊያመጣ ቻልኩ። በዚህ ስኬት ለመድረስ ያበቀኝ የኛ አካባቢ መጀመሪያ አቶ ንጉሴ ገመተ በእኛ አካባቢ ነው የወጣው። እኛ የመጀመሪያ የሱ ቡና የኛ ነው የሸጠነው ነው። በዚህ ቀን ጀምረን ቡና በደንብ ተከለን። እኛም አንደኛ መውጣት መታገል ያለብንን ቡና ከተከሉ በኋላ ፈቃድ ያወጣው በዚህ ጥረት ከዚህ በላይ ማምጣት ያለብን ብዬ ነው የሰራሁት። እግዚአብሔር ይመስገን ዲካሜ ውጤት አግኝቻለሁ። በ2013 ዓ.ም የመጀመሪያው የካፕ ኦፍ ኤክሰለንሲ ተሸላሚ አቶ ንጉሰ ገመዳ ድርጅቱ በፈጠረላቸው ከፍተኛ ዕድል ባለሀብት መሆናቸውና በአሁኑ ሰዓት ከ3000 በላይ ሰራተኞች እንዳሏቸው ይናገራሉ። በወቅቱ እኔ ሶስት ሄክታር አካባቢ ቡና ነው ያለኝ እና እንደ ሀገርም መጀመሪያ ስለሆነ ብዙም ልምድም የለም ጋጣሚ ጌታ ተረፍቶኝ አንደኛ ወጣው። ከዛ በኋላ ማስፋፋው ወዲ አሁን 25 ሄክታር ቡና ደረሱ። አርሶአደሮቹም እንዲበረታቱ በዘንድሮ ዓመት 500 ሺህ ችግኝ ለአርሶአደሮች አከፋፈል። ሌላ በሶስቱ ዓመት ቀጥታ ላክነት። ይህን ቡና በጨረታ የገዙት ቀጥታ ይነን ፍለጋ ታችን መጡና ቡና የተለያየ ወደ 22 ሀገራት ልኬ በዘንድሮ ዓመት 4 ሚሊዮን ዶላር በላይ ነው የውጭ ምንዛሬ ገቢ ያስገኘው። ወደ 32 ኮንቲነር ቡና ልኬያለሁ። ከዛ ባገኘሁ ትርፍ ለአርሶ አደሮች መንገድ እየሰራው ሙሉ አንድ ትምህርት ቤት ገንብቼ ሰጥቻለሁ። ወደ 30፣ 40 የሚሆኑ አቅም ደካማዎች እረዳለሁ። በዚህ ሰዓት ጊዜያዊና ቋሚ ሰራተኛ ከ3000 በላይ አለኝ። በአንድ ሳይት ላይ እና በሶስት ሄክታር ቡና ላይ የጀመርኩት በአሁኑ ሰዓት ድርጅት ተነፍፋፍቶ 12 ሳይት ላይ በአሁኑ ሰዓት ቡና የገዛው ይገኛለሁ። በዘንድሮ ዓመት ጌታ ብረዳ እስከ 10 ሚሊዮን ዶላር የውጭ ምንዛሬ እንደ ሀገር ለማስገባት ጥረት እያደረኩ ነኝ። ከበደ ካምሶ የተባሉ የቦና ዙሪያ ወረዳ አርሶ አደር የሽልማቱ አሸናፊና ተጠቃሚ መሆናቸውን ገልጿል። በጣም ብዙ ለውጥ አለው። በጣም ብዙ ለውጥ አለው። ስለዚህ በሀገር ውስጥ መሸጥና በውጭ ደረስ መላክ ብዙ ልዩነት አለው። አንደኛ በዚህ በነጋደ በእኛ በምንሸጠው እነሱ ናቸው የሚያተርፉት እኛ ቀጥታ ትርፉንም ባለቤት ነው የሆን ነው ማለት ነው። ስለዚህ ይህ ጥቅም አለን። ዶላሩንም ቢሆን ቀጥታ ማግኘት ቻንስ ይኖራልናል ቀጣይ ስንሊክ ማለት ነው። ከዚህ የኢትዮጵያ ቡናና ሻይ ባለሥልጣን ዋና ዲሬክተር ዶክተር አዶኛ ደበላም የኢትዮጵያ ቡና በዓለም ገበያ በውድ ዋጋ መሸጡን በአዋሳ ከተማ በተካሄደም በሽልማቱ መርሃ ግብር ላይ ተናግሯል። ድርጅቱ ያዘጋጀው የእውቅና መርሃ ግብር አርሶ አደሮችም በጥራት እንዲያመርቱ አነሳስቷቸዋል ስሉም ተናግሯል። ዘንድሮ ካፕ ኦፍ ኤክሰለንስን ለየት የሚያደርገው ለመጀመሪያ ጊዜ አንድ ኪሎ ግራም ቡና በመቶ ሶስት ሺ የኢትዮጵያ ብር የተሸጠበት ነው። ጥሩ ፕሬዝዳንት ስናገር ነበርና እንግዲህ አንደኛ አሸናፊ እዚያ ሶስት መቶ ኪሎ ግራም ቡና ነሽጡት 18.7 ሚሊዮን የኢትዮጵያ ብር አግኝተዋል። የካፕ ኦፍ ኤክሰለንስ የኢትዮጵያ ፕሮጀክት ማናጀር አቶ እንዳለ አስፋው የድርጅቱ ዓላማ አርሶአደሮች ከሚያመርቱት ቡናም ተጠቃሚ እንደሆኑ ማድረግ ነው ብለዋል። ካፕ ኦፍ ኤክሰለንስ ባለፉት ሀያ አምስት ዓመታት ቡና አምራች አርሶአደሮችን በማወዳደር ከዓለም አቀፍ ገዢዎች ጋር የሚያገናኝ ለትርፍ የማይሰራ ድርጅት መሆኑና የዘንድሮውን ጨምሮ በኢትዮጵያ ለአራቱ ጊዜ ሸለመ መሆኑን የድርጅቱ ዋና ዲሬክተር ኤርዊን ሜሪስች ለቪኦኤ በኢሜይል ገልጿል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ ስርጭት ይቀጥላል። በመቀጠል ለዩናይትድ ስቴትስ መገናኛ ብዙሃን የፈተናዎችና የዕድሎች ዓመቱን ያለፈውን 2024ን ኤደን ገረመው ታስቃኘናለች። በዚህ በተገባደደው የአውሮፓውያኑ 2024 መጀመሪያ ላይ በኮሎምቢያ ዩኒቨርሲቲ በጋዛ የሚካሄደውን ጦርነት ተቃውሞ የወጡ ተቃዋሚዎችና ጋዜጠኞችን የኒውዮርክ ፖሊስ ወደ ኋላ ሲገፋቸው ይታያል። ባለሙያዎች ይህንን የተመሰቃቀለ ትዕይንት በዩናይትድ ስቴትስ የፕሬስ ነጻነት ፈታኝ ዓመት ሆኖ ስለማለፉ ማሳያ አድርገው ይወስዱታል። ክሪስቲን ማክደን የዩናይትድ ስቴትስ የፕሬስ ነጻነት ክትትል ተቋም ባልደረባ ናቸው። ከባለፈው በሶስት እጥፍ የላቀ የጋዜጠኞች እስር አይተናል። ባለፈው ዓመት 14 ጋዜጠኞች የታሰሩ ሲሆን በዚህ ዓመት ግን ከአርባ በላይ ናቸው። የፓርቲ ወገንተኛ ያልሆነው የዩናይትድ ስቴትስ የመገናኛ ብዙኃን ነጻነት መለኪያ ተቋም በአውሮፓውያኑ 2024 በጋዜጠኞች ላይ 79 ጥቃቶች መድረሳቸውና ጋዜጠኞች በሚገለገሉባቸው ቁሶችም ላይ 30 ጉዳቶች እንደደረሱ መዝግቧል። መረጃው እንደሚያሳየው አብዛኞቹ ጉዳቶች የደረሱት ጋዜጠኞች ተቃውሞን በሚዘግቡበት ወቅት ነው። በዚህ በተሰናባቹ አመት በዩናይትድ ስቴትስ የመጀመሪያ የሆነ ክስተትም ተመዝግቧል። የህዝብ ተመራጭ የሆኑ አንድ ባለስልጣን ጋዜጠኛን በመግደል ወንጀል ተከሰው የጥፋተኝነት ውሳኔ ተሰጥቷቸዋል። የኔቫዳ ፍርድ ቤት በጉርጉር ሳያኑ 2022 ጋዜጠኛ ጄፍ ጀርመንን በመግደል ወንጀል የቀድሞ የአውራጃ አስተዳዳሪ የነበሩትን ሮበርት ቴልስን በ28 ዓመት እስራት እንዲቀጡ ፈርዶባቸዋል። የላስ ቬጋስ ሪቪው ጆርናል ዘጋቢ የነበረው ጄፍ ጀርመን በቴለስ ቢሮ ስለነበረው የሥነ ምግባር ጉድለት ዘግቦ ነበር። ግሌን ኩክ የላስ ቬጋስ ሪቪው ጆርናል ምክትል ፕሬዝዳንትና ዋና አዘጋጅ ናቸው። just an overwhelming sense of relief. በላስ ቬጋስ ሪቪው ጆርናል ላይ ለምንሰራ ሰዎች የሚያስደንቅ እፎይታ ነበረው። ቀደም ብሎ የጋዜጠኛው መሳሪያዎች እንዳይፈተሹ ለማሳገድ ጉዳዩ ወደ ኔቫዳ ጠቅላይ ፍርድ ቤት ችሎት ተመርቶ የነበረ ሲሆን ፍርድ ቤቱ እንደ ኤሮፓን አቆጣጠር በ2023 የዜና ማሰራጫውን የሚደግፍ ውሳኔ አስተላልፏል። ግሌን ኩክ በድጋሚ ምንም እንኳ ያልታተመ ብይን ቢሆንም ጋዜጠኛ ከሞተ በኋላ ራሱ ከለላ የሚሰጠውን በዩናይትድ ስቴትስ ድንቅ የሆነ መመዘኛና በጣም በጣም ጠንካራ የሆነውን የኔቫዳ የጋዜጠኞች ሕግ ይዘዋል። ከዩናይትድ ስቴትስ ውጪ ባላንጣ መንግስታት የአሜሪካ ዘጋቢዎች ላይ ኢላማ በማድረግ የህግ እርምጃ ወስዷል። ሩሲያ ውስጥ ለወራት በእስር ያሳለፉት የዎል ስትሪት ጆርናል ዘጋቢ ኢቫን ጌርሽኮቪች እና የነጻ አውሮፓ ሬዲዮ ጋዜጠኛዋ አልሱ ኬርማሼቫ በተደረገው ታሪካዊ የእስረኞች ልውውጥ ስምምነት ከቤተሰቦቻቸው ጋር ለመቀላቀል በቅቷል። የአሜሪካ ድምጽ እህት ተቋም ለሆነው ሬዲዮ ነጻ አውሮፓ ራዲዮ ነጻነት ጋዜጠኛዋ ኩርማሼቫ በሩሲያ ስላለው አስከፊ ሁኔታ እንዲህ ትገልጻለች። ከአንድ ዓመት በላይ ነጻና ገለልተኛ ዜና አላገኘሁም። ነገር ግን ባለፈው የበጋ ወቅት የተገነዘብኩት እንደ አውሮፓውያኑ አቆጣጠር በ2023 የበጋ ወቅት ማለት ነው በአሁኑ ሰዓት በሩሲያ ውስጥ ይህ ከፍተኛና ያልተረጋገጠ ነገር መሆኑን ነው። ያለው የፍርሃት መጠን ከሶቪየት ወቅት ከነበረው ደረጃ ከፍ ሳይል አይቀርም። ኩሩማሼቫና ጌርሺኮቪች ካሳለፉት የመከራ ጊዜ ነጻ የወጡ ሲሆን፣ ቀጣዩ ትኩረት ደግሞ ሱሪያ ውስጥ በግል ዘጋቢነት ሲሰራ ተይዞ ለ12 ዓመታት በእስር ላይ ወደሚገኘው ወደ ኦስትን ታይስ ዞሯል። በዚህ ወር የፕሬዝዳንት ባሻር አል አሳድ ውድቀትን ተከትሎ የዩናይትድ ስቴትስ መንግስት ኦስቲንን ፈልጎ ወደ ሀገሩ እንዲመልስ የጋዜጠኛው ቤተሰቦች ጫና በማድረግ ላይ ይገኛሉ። ኦስቲን ታይስ በውጭ ሀገር በእስር ላይ የሚገኝ የመጨረሻው አሜሪካዊ ጋዜጠኛ ነው። ለክሪስቲና ሴሴዶ ስሜት ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና አመሰግናለን። መልካም ምሽት ይሁንላችሁ። bidi gida gida